የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 26 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። የ157 ተሳፋሪዎችን ሕይወት የቀጠፈውን የቦይንግ 737 ማክስ ኤት አውሮፕላን አደጋ መንስኤ ሲመረምር የሰነበተው ቡድን የመጀመሪያ ደረጃ የምርመራ ግኝቱን ዛሬ ይፋ አድርጓል። አብራሪዎቹ አውሮፕላኑን ለመቆጣጠር ያስችላል ተብሎ በአምራቹ የተሰጠውን ቅደም ተከተል ወይም ፕሮሲጀር ተከትለው አውሮፕላኑን በተደጋጋሚ ለመቆጣጠር የሰሩ ቢሆንም አውሮፕላኑን መቆጣጠር አለመቻላቸው በመጀመሪያ ደረጃ ግኝቱ እንደ እውነታ ተስተውሏል ማለት ነው። የመጀመሪያ ምርምር ግኝቱን ይፋ ያደረጉት የትራንስፖርት ሚኒስተር ዳግማዊት ሙገስን ነው የሰማችሁት። ዝርዝሩን እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ የሀገር ውስጥ ገቢ መስሪያ ቤት የፕሬዚደንት ዶናልድ ትራምፕ ያለፉት ስድስት ዓመታዊ የገቢ ግብር ክፍያ ሪፖርቶች እንዲያቀርብ በተወካዮች ምክር ቤቱ የግብር ገቢና ተያያዥ ጉዳዮች ኮሚቴ ዌይስ ኤን ሚንስ ኮሚቴ ሊጠየቅ ነው። ዴሞክራቶች የፕሬዚዳንቱን ግዙፍና የተወሳሰበ የንግድ ድርጅት ለመመርመር በተነሱበት በአሁኑ ወቅት የታክስ ፖሊሲን የሚመለከተውን ኮሚቴ በሊቀመንበርነት የሚመሩት ኮንግረስማን ሪቻርድ ኒል ናቸው። በአርባ ዓመታት ውስጥ አንድ የዩናይትድ ስቴትስ ፕሬዚዳንታዊ እጩ የግብር ክፍያ ሰነድን ይፋ አላደርግም ያሉ ትራምፕ ብቻ ናቸው። ትላንት በሰጡት ቃል የመንግስታችንን እና የህዝብ ተመራጭ ባለስልጣኖቻችንን ተጠያቂነት ማረጋገጥ ወሳኝ ነው ያሉት የምክር ቤቱ ኮሚቴ ሊቀመንበር ኒል አሜሪካውያን በዲሞክራሲያችን ላይ ያላቸውን አመኔታ እንዲጠበቅ መንግስታቸው ሕጉ በሚጠይቀው መሰረት በትክክል መስራቱ ሊረጋገጥላቸው ይገባል ብለዋል። ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ከ2013 እስከ 2018 ያለውን አመታዊ የግብር ክፍያ ሪፖርታቸውን የግብር ክፍያ ምርመራ ላይ ስለሆንኩኝ ላቀርብ አልችልም ሲሉ ቆይተዋል። የገንዘቡ ቁጥር ብዙ ስለሆነ ያው ለአመታት እየተመረመርኩኝ ነኝ። እንደሚመስለኝ ታዋቂ ስም ያለው ሰው ደግሞ ይመረመራል ሲሉ ትላንት ሚስተር ትራምፕ ተናግረዋል። የምክር ቤቱ ሊቀመንበር የጠየቁት እሳቸውን ሳይሆን የሀገር ውስጥ ገቢ መስሪያ ቤቱን አይአርኤስ የመረመረ ቢሆን እንኳን የግብር ክፍያ ሰነዶችን ይፋ እንዳያደርግ የሚከለክለው ሕግ የለም ተብሏል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ባለፈው ሳምንት ሐሙስ በደረሰው መኪና ላይ የተጠመደ ፍንዳታ ከተገደሉ ሰዎች መካከል አንዱ ከዩናይትድ ስቴትስ ወደ ሀገሩ የተባረረ ሰው መሆኑ ተገለጠ። የሃያ ዘጠኝ ዓመቱ አህመድ ሳላህ ሐሰን እና ባለቤቱና የስድስት ዓመቷ ልጃቸው በዩናይትድ ስቴትስ ጥገኝነት አመልክተው እንደነበረ ተገልጸዋል። ዩናይትድ ስቴትስ ወጥ የቆየ ዩናይትድ ስቴትስ የቆየበትን የሁለት ዓመታት ያህል ጊዜ በኢሚግሬሽን እስር ቤት ካሳለፈ በኋላ ከሁለት ዓመታት በፊት ወደ ሀገሩ መላኩ ተገልጸዋል። ዩጋንዳ ማክሰኞ ዕለት ብሔራዊ ፓርክ ውስጥ መሳሪያ ተደግኖባቸው የተጠለፉትን አሜሪካዊ ቱሪስትና ሾፌሮቻቸውን የጸጥታ ኃይሎች እየፈለጉ ናቸው ስትል አስታወቀች። ተጠላፊዎቹ የሰላሳ አምስት ዓመቷ አሜሪካዊት ኪምበርሊ ሱ ኢንድኮት እና የመኪናው አሽከርካሪያቸው ዩጋንዳዊ ዣን ፖል መሆናቸውን የገለጹት ፖሊሶች ማክሰኞ ዕለት ምሽቱ ላይ የተጠለፉትን ንግስት ኤልሳቤጥ ብሔራዊ ፓርክ አጠገብ በሚገኘው ካምፕ መሆኑን አስታውቀዋል። የዩጋንዳ መንግስት ቃል አቀባይ ኦፍዋኖ ኦምፓዶ ባወጡት መግለጫ እንዳመለከቱት ፖሊሶቹ፣ የጦር ሰራዊት ወታደሮች እና የዱር አራዊት ፓርክ ባለስልጣናት በጋራ ሆነው ፍለጋ ይዘዋል። ጠላፊዎቹ ያገቷቸውን ሰዎች የእጅ ስልክ በመጠቀም አምስት መቶ ሺ ዶላር ማስለቀቂያ ይከፈልን ማለታቸውንም ዩጋንዳ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ስለ ጠለፋው ሪፖርት እንደደረሰው አስታውቋል። ኒውዚላንድ ውስጥ ባለፈው ወር በሁለት መስጊዶች ምዕመናን ላይ ተኩስ ከፍቶ የሰዎች ሕይወት በማጥፋት የተወነጀለው የነጮች የበላይነት አቀንቃኝ 50 ሰዎች መግደል ክስ እንደሚመሠረትበት ተገለጸ። የ28 ዓመቱ አውስትራሊያዊ ብሬንተን ሃሪስ ታራንት ነገ አርብ ለሁለተኛ ጊዜ ክራይስት ቸርች ከተማ ከፍተኛ ፍርድ ቤት ሲቀርብ 39 የመግደል ሙከራ ክሶችም እንደሚመሰረቱበት ፖሊሶች አሳውቀዋል። ተራንት ችሎቱ ፊት የሚቀርበው በአካል ሳይሆን በከፍተኛ ደረጃ ከሚጠበቀው የኦክላንድ ከተማ እስር ቤት በቪዲዮ አማካይነት እንደሚሆን ነው ፖሊሶቹ የገለጹት። ተራንት አልኑርና ሌኖድ መስጂዶች ከደረሱት ጥቃቶች በኋላ በቁጥጥር ስር በዋለበት ወቅት የተመሰረተበት የነፍስ መግደል ክስ ብቻ እንደነበረ ይታወሳል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን ጋቢና የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ። የመቶ ሃምሳ ሰባት ተሳፋሪዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አውሮፕላን አደጋ መንስኤ ሲመረምር የሰነበተው ቡድን የመጀመሪያ ደረጃ የምርመራ ግኝቱን ዛሬ ይፋ አድርጓል። የፈረንሳይና የአውሮፓ ሕብረት የበረራ ደህንነት ባለሙያዎች እንደተሳተፉበት የተነገረለትን የመጀመሪያ ምርመራ ግኝት ይፋ ያደረጉት የትራንስፖርት ሚኒስትር ዳግማዊት ሞገስ አውሮፕላኑ ለመብረር የሚያስችለው የምስክር ወረቀት አብራሪዎቹም አውሮፕላኑን ለማብረር የሚያስችላቸው ብቃትና የበረራ ፍቃድ እንዳላቸው ተናግረዋል። አደጋው የተፈጠረው አውሮፕላኑ በአምራቹ የመቆጣጠሪያ ስርዓት መሰረት ሊታዘዝ ባለመቻሉ መሆኑን ፍንጭ ሰጥተዋል። አብራሪዎቹ አውሮፕላኑን ለመቆጣጠር ያስችላል ተብሎ በአምራቹ የተሰጠውን ቅደም ተከተል ወይም ፕሮሲጀር ተከትለው አውሮፕላኑን በተደጋጋሚ ለመቆጣጠር የሰሩ ቢሆንም አውሮፕላኑን መቆጣጠር አለመቻላቸው በመጀመሪያ ደረጃ ግኝቱ እንደ እውነታ ተስተውሏል ማለት ነው። የግኝቱ አቅራቢዎች ለአደጋው በቀጥታ ተጠያቂ ማን እንደሆነ ከመናገር ተቆጥበዋል። በምትኩ የአውሮፕላን አምራች ሊያስብበት ይገባል ያሉትን በምክረ ሀሳብ መልኩ አቅርበዋል። ክብርት ሚኒስትር ዳግማዊት ሞገስን በድጋሚ እንስማ። ተደጋጋሚ የሆነና አውሮፕላኑን ለመቆጣጠር ያስቸገረ የአውሮፕላንን አፍንጫ የመድፈቅ ችግር በዚህ የመነሻ ምርመራ የተለየ በመሆኑ አውሮፕላኑን በበረራ ወቅት ለመቆጣጠር የሚያስችል የበረራ ቁጥጥር ስርዓቱን አምራቹ በድጋሚ ሊፈትሸው እንደሚገባ፣ ይህ የአውሮፕላን ስሪት ወደ በረራ ከመመለሱ በፊት የሚመለከታቸው የአቪዬሽን ተቋማት፣ ባለስልጣናት፣ ኃላፊዎች በበረራ ወቅት የሚገጥመውን የመቆጣጠር ችግር የሚያስወግድ የበረራ ቁጥጥር ስርዓት በበቂ ሁኔታ ሊያረጋግጡ እንደሚገባ የሚያመላክት ምክር ሀሳብ ቀርቧል ማለት ነው። በመግለጫው ወቅት በስፍራው የነበሩ የተለያዩ ጋዜጠኞች ጥያቄዎችን ሰንዝረዋል። ከቀረቡት ጥያቄዎች አንዱ በአደጋው ሕይወታቸውን ያጡ ተሳፋሪዎች ቤተሰቦች ካሳ የሚጠይቁበት ሂደት እንዲሁም ከአደጋው በኋላ የገበያ መቀዛቀዝ ገጥሞ እንደሆ የሚጠይቅ ነው። ቀጣዩን መልስ ሰጥተዋል። ሌሎች ከደንበኛ መቀዛቀዝ ከካሳ ከመሳሰሉት ጋር ያሉ ጉዳዮች ህጋዊ አሰራሩን ተከትሎ በእኛ ጠቅላይ አቃቤ ሕግ የሚፈጸም ይሆናል። ከደንበኛ መቀዛቀዝ ጋር ተያይዞ እስካሁን ባለን ግምገማ ኦፕሬተሩ የዚህ ስትሪንግ ኮሚቴ አባል ሆኖ እየሄደ ስላለ በዚህ በአደጋ ምክንያት የገጠመ መቀዛቀዝ የለም። ሚኒስትር ዳግማዊት ሞገስ በዚህ መግለጫ ላይ አያይዘው እንደተናገሩት ይህ የመጀመሪያ ደረጃ ሪፖርት እንደሆነና ቀጣዩን ሪፖርት እስከ አንድ አመት ሊፈጅ በሚችል ጊዜ ውስጥ እንደሚጠናቀር ገልጸዋል። አድማጮች ይህ መጋቢት አንድ ቀን የቢሾፍቱ በቢሾፍቱ አቅራቢያ የተከሰከሰው ቦይንግ 737 ማክስ 8 አውሮፕላን 149 መንገደኞች እንደዚሁም 8 የአየር መንገዱ ሰራተኞችን ሕይወት የቀጠፈ እንደሆነ ይታወሳል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። ከጥረት ኮርፖሬሽን ጋር በተያያዘ በሙስና ወንጀል ተጠርጥረው በእስር ላይ የሚገኙት የቀድሞ ኢህአዴግ ከፍተኛ ባለስልጣናት አቶ በረከት ስምኦንና አቶ ታደሰ ካሳ ያቀረቡት የዋስትና መብት ጥያቄ ውድቅ መደረጉ ተሰምተዋል። አስቴር ምስጋናው ዝርዝሩ ልካልናለች። ሁለቱ ተጠርጣሪዎች የዋስትና መብታቸውን የጠየቁት ጉዳያቸውን እየተከታተለ ባለው የባህርዳርና አካባቢዋ ከፍተኛ ፍርድ ቤት ነው። ፍርድ ቤቱ ባለፈው መጋቢት ሀያ ቀን ሁለት ሺ አስራ አንድ ዓመተ ምሕረት በኋላው ችሎት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የምርመራ ቡድን የምርመራ መዝገቤን አጠናቀቅ ያለው ማለቱን ተከትሎ በአስራ አምስት ቀናት ውስጥ ክስ እንዲመሰርቱ ውሳኔ ያስተላለፈ ሲሆን ተጠርጣሪዎቹም የዋስትና መብት መጠየቅ እንደሚችሉ ገልጾ ነበር። ይህንን ተከትሎ ነው ተጠርጣሪዎቹ የዋስትና መብታቸውን የጠየቁት ፍርድ ቤቱ መጋቢት 23 ቀን በዋለው ችሎት የምርመራ ቡድኑ የዋስትና መብታቸው እንዲከለከል ችሎቱን ጠይቋል። የምርመራ ቡድኑ ለመቃወሚያ ያነሳው ነጥብም በጸረ ሙስና ህጉ የተጠረጠሩበት ወንጀል ከ10 እስከ 25 ዓመት ወይም ደግሞ በገንዘብ ከ20 እስከ 400 ሺ ብር የሚያስቀጣ በመሆኑ የተጠርጣሪዎችን የዋስትና መብት ይከለክላል የሚለውን የህግ ድንጋጌ በማንሳት ነበር። ተጠርጣሪዎቹ ግን የምርመራ ቡድኑ በምርመራ ወቅት ለክስ የሚያበቃ መረጃ አላገኘም። እኛ ነጻ ሰዎች ነን፣ በነጻ ልንለቀቅ ይገባል ነው ያሉት። ግራቀኙ ክርክር ያደመጠው ችሎቱም ውሳኔውን ለዛሬ ተለዋጭ ቀጠሮ በመስጠት ችሎቱን ያጠናቀቀ ሲሆን በዛሬው እለት በዋለው ችሎት በጸረ ሙስና ህጉ አዋጅ ቁጥር 881 2007 ዓ.ም አንቀጽ ቁጥር 13 ንኡስ ቁጥር 3 ላይ የተደነገገ በመሆኑ ይህም የተጠረጠሩበት ወንጀል ከባድ በመሆኑ ዋስትና መብታቸውን ይከለክላል በማለት ፍርድ ቤቱ ውድቅ አድርጎታል። ለአሜሪካ ድምጽ ሬዲዮ አስ ሚኒስቴር ምስጋናው ባህር ዳር። ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው እያዳመጣችሁ ያላችሁት ወደ ወደ ተከታዩ ዘገባ እንወሰዳችሁ ደግሞ ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ከኢሉ አባቦራ ማህበረሰብ ክፍሎች ጋር በመቱ ከተማ ተወያይተዋል ተብሏል። የመቱ የኢትዮጵያ ምርት ገበያ ቅርንጫፍን መርቀው ሲከፍቱም ለሚገነባው ዘመናዊ የትምህርት መቀበያና ማከማቻ የመጋዘን መሰረት ድንጋይ ተቀምጧልም ተብሏል። ወለጋው ዘጋቢያችን ናኮር መልካ በተከታዩ ዘገባ ይዳስሰዋል። የመቱ ከተማ ነዋሪ አቶ ንጋቱ ቶለሳ የኢትዮጵያ ጠቅላይ ሚኒስትርም ሆነ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ ኢሎ አባ ቦራ ሲጎበኙ የመጀመሪያቸው መሆኑን ጠቅሰው ጉብኝታቸው እንዳስደሰታቸው ገልጸዋል። በቆይታቸውም የተለያዩ ፕሮጀክቶችን መመረቃቸውን ገልጸው ከ60 ሚሊየን ብር በላይ ወጪ ይገነባል የተባለውን ሀያ ሶስተኛውን የኢትዮጵያ ምርት ገበያ ቅርንጫፍ ዘመናዊ የምርት መቀበያ እና ማከማቻ መጋዘን ለመገንባት የሚያስችል መሰረተ ድንጋይ እንዳስቀመጡ ተናግረዋል። በመቱ ዩኒቨርሲቲ አዳራሽ በተካሄደው ውይይት ከተሳተፉ መካከል ወይዘሮ አዲስ ጎበና የተለያዩ የመሰረተ ልማት ጥያቄዎች ተነስተው በጠቅላይ ሚኒስትሩና በክልሉ ርዕሰ መስተዳድር ምላሽ እንደተሰጠባቸው ለቪኦኤ ተናግረዋል። የተለያዩ ጥያቄዎች ቀርቧል። ለምሳሌ ያዩ የማዳበሪያ ፋብሪካ ጥያቄ ቀርቦ ነበረ። የክልሉ ወጣቶች የሚያሳተፍበት መንገድ፣ በክልሉ ሀብት እንድንጠቀም ይደረግልን የሚል ጥያቄ ቀርቦ ነበር። ለዚህም በቅርብ ጊዜ ምላሽ እንደሚሰጥ ነው። ሁለተኛ ነገር ደግሞ ስለ መንገድ ስለ መንገድ ለማታዊ ነገር ደግሞ ስለ መንገድ ተነስቶ ነበረ። በዛም የተለያዩ መልስ በቅርብ ቀስ እንደሚሰጥ ይሄ መልስ ተመልሶልናል። ከውጭ ሀገርም ከውስጥ እንዲሁም ታማኝ የሆነ እንዴት ማድረግ የሚችል ማስቀጠል የሚችል ሰዎች ካ እየተነጋገሩ መሆናቸውን እና ለወደፊቱ በጥሩ ሁኔታ ለክልሉም ትርፋማ የሚሆንበት መንገድ እንደሚቀጥል ተናገሩ። የዞኑ እርሻና ተፈጥሮ ሀብት ጽህፈት ቤት ኃላፊ አቶ ጌቱ ለገሰ መሰረተ ድንጋይ የተቀመጠው የዘመናዊ መጋዘን ግንባታ ከዘጠኝ እስከ አስራ ሁለት ወራት ባሉት ጊዜ ውስጥ እንደሚጠናቀቅ ቃል መገባቱን አስታውሰው ለዞኑ አርሶ አደሮች እና ነጋዴዎች ጠቀሜታ የጎላ መሆኑን ጠቅሰው ሌሎች የልማት ጥያቄዎችን መነሳታቸውን ገልጸዋል። ለአንደኛው የምርት ገበያ ማዕከል የኢትዮጵያ ኮሞዲቲ ኤክስቼንጅ የምንለው ማለት ነው ጥያቄ ሲያቀርብ ነበረ። ያ እንደ መንግስት ትልቅ ትኩረት ተሰጥቶት መልስ ስላገኘ ባለፈው አንድ ወር ስራ ጀምሮ በስራ ውስጥ ገብቶ ቡና የአርሶ አደሩና የንግድ ማህበረሰቡን በቡና የተማሩትን ማለት ነው ምርት እየሰበሰበ ወደ ማዕከላዊ ገበያ እያስገባ ያለ ሁኔታ ነው ያለው። ዞናችን የቡና ምርት በዞኑ ስም ውስጥ እንዲገባ የሚል ሰፊ ጥያቄ ማህበረሰቡ በየደረጃ ያነሳ ነበረ። ያም መልስ አግኝቶ ተቀባይነትን ስላገኘ በኋላ በኢሉ አባቦር ስም የቡና ምርት ገበያ ውስጥ የሚገባ ይሆናል። ይሄን ትልቅ ደስታን ፈጥሮለታል። የኦሮሚያ ዞኖችን የሚያገናኝ እንዲሁም የደቡብ ብሔር ብሔረሰብ ክልልንም ጎን ያሉትን ዞን የሚያገናኝ አስፋት መንገዶች፣ እንዲሁም ኢሉ አባቦር ስታዲየምንም በተመለከተ እንዲሁም የአይሮፕላን ማረፊያም በቅርቡ ታክሎ ይጀምራል ተብሎ የሚታሰበው ሁሉም እንዲፈጥንና እንዳዘገይ ሰፊ ጥያቄ የተነሳበት ሁኔታ አለ። ከመድረኩ ተሳታፊዎች መካከል በምዕራብ ኦሮሚያ የወቅቱን ጸጥታ ሁኔታ በተመለከተ ለተጠየቀው ጥያቄም መልስ መሰጠቱን አቶ ጌቱ ተናግረዋል። ዘላቂ ሰላምና ልማት ለማምጣት የዞኑ ሕብረተሰብ ለለውጡ አመራር የሚያደርገውን ድጋፍ እንዲቀጥል ጥሪ መቅረቡን ጠቁመዋል። በመቱ ከተማ የተገነባው የአስፓልት መንገድም በጠቅላይ ሚኒስትሩና በኦሮሚያ ክልል ርዕሰ መስተዳድር ተመርቆ ለአገልግሎት ይፋ መደረጉን ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ዘግቧል። ኤፍቢሲ ከፍተኛ አመራሮቹ በመቱ ከተማ የሚገኘውን ማረሚያ ቤት መጎብኘታቸውን ጠቅሶ በማረሚያ ቤት ውስጥ የተሰሩ የተለያዩ የአረንጓዴ ልማት ስራዎችን ተዘዋውሮ መመልከታቸውን ጨምሮ አውስቷል። ለአሜሪካ ድምፅ ናኮር መልካ አምቦ በባህር ዳር ከተማ የጠቅላይ ሚኒስትር አብይ አህመድ የአንድ ዓመትን ጉዞ በተመለከተ ሀገር አቀፍ ውይይት ተካሂዷል። በውይይቱ የሚታወቁ ፖለቲከኞች፣ የተፎካካሪ ፓርቲ አመራር አባላት፣ ምሁራንና ታዋቂ ግለሰቦች ተገኝተው ተካሂዷል። አስቴር ምስጋናው ውይይቱን ተከታትላ ተከታዩን ዘገባ ልካልናለች። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትና የባህር ዳር ከተማ ወጣቶች ባዘጋጁት በዚህ የውይይት መድረክ እብቅ ፖለቲከኞች የተፎካካሪ ፓርቲ አመራሮች ምሁራንና ታዋቂ ግለሰቦች ተገኝተው ስለ ለውጡ ያላቸውን አሉታዊም ሆነ አዎንታዊ አስተያየት ሰጥተዋል። በዚህ መድረክ የተገኙት አቶ ልደቱ አያሌው ለውጡ በብርሃን ፍጥነት መሄድ ለመተቸትም ሆነ ለመተንተን አስቸጋሪ በመሆኑ የጥሞና ጊዜ መርጠው በዝምታ እንደቆዩ ተናግረዋል። አቶ ልደቱ እንደሚሉት ለውጡ ብዙ ትሩፋቶችን ያመጣ ቢሆንም የሀገሪቱን መሰረታዊ ችግሮች ግን የሚፈታ አይደለም፣ ለውጡንም ዘላቂ ሊያደርገው አይችልም ነው ያሉት። መሰረታዊ ችግሮች ናቸው ያሏቸውን ሲጠቅሱ በሀገር አቀፍ ደረጃ ብሔራዊ አለመግባባት መኖር፣ ህዝቡን በጋራ ሊያኖር የሚችል ህገ መንግስት አለመኖር የኢኮኖሚ ጉዳይና ከለውጡ ጋር ጠንካራ አመራር አለመኖር የሚሉ ዋና ዋናዎቹ ናቸው ብለዋል። መሰረታዊውን ችግር ተከትለው የመጡ ችግሮችን ነው ለውጡ አድሬስ እያደረገ ያለው እንጂ የችግሩ ሰንኮፍ መሰረታዊ ችግር ገና አልነቀሉም። አሁን ያለንበት ሂደት ተሃድሶ ነው ወይስ ሽግግር ነው? ይህን ዲፋይን አላደረገም። ለእኔ መለኪያ ከኢትዮጵያ ነባራዊ ሁኔታ አንፃር አንድ ሽግግርን ብለው ተሀድሶን ብለው ውጤታማ ነው የምለው ምን ያህል ኢትዮጵያ ውስጥ ብሔራዊ መግባባት ማምጣት፣ ምን ያህል እርቀ ሰላም ማውረድ ችሏል። በዚህ ረገድ የተቋቋመ ኮሚቴ አለ። መሬት ላይ ጠብ የሚል ስራ ግን ገና አልተጀመረም። አንድ ህዝብ ሆነን እያለ አንድ ሀገር ሆነን እያለ በደንበር መጣላታችን፣ በወረዳ መጣላታችን፣ በዞን መጣላታችን፣ በከተማ መጣላታችን፣ በአዲስ አበባ መጣላታችን ብዙ ብዙ ያሳስበን ነበር። ሁለተኛው እኔ ለዚህ ሁሉ ችግር ምንጭ አንዱ መሰረታዊ ምንጭ ህገ መንግስቱ የጋራ የኛ የምንለው አብሮ ያኖርናል የምንለው ህገ መንግስት ዜጎች አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ከክራይቬት የተሻለ ተሻለ አገር የለን ነው ይሄን ህገ መንግስትም ይዞ በመቀጠል ወደፊትም ብሔራዊ መግባባትም ዲሞክራሲ አገራዊ አንድነትን ማምጣት አይቻልም ሶስተኛ ምለካው ይሄን የሽግግር ሂደት አነሰም አደገም ከነ ችግሩ የነበረውን የኢኮኖሚ እድገት እና ልማት ሊያስቀጥል የሚችል ነው ወይ ኢትዮጵያ ከአሁን በኋላ ድሃ ሆና ኢኮኖሚው አሽቆልቁሎ ህልውናን ጠብቃ ልትቀጥል አትችልም። በዚህ ረገድ አንዳንድ ማሻሻያዎች አሉ መሰረታዊ ማሻሻያዎች ግን እየተወሰዱ አይደለም የፖለቲካ የኢኮኖሚ ስትራቴጂው እንዳለ ነው የመሬት ፖሊሲው እንዳለ ነው መሰረታዊ እርምጃ እየተወሰደ አይደለም ሌላ ዋናው የእነዚህ ሁሉ መቋጫና ማሰሪያ ጠንካራ የሆነ የለውጥ አመራር አለን አይመስልም። ለውጥን መርቶ ዳር ማድረስ የሚችል አመራር በደንብ አምቆ ሰልቆ ያመነበትን ሀሳብ ይዞ የመሸበት የሚያድር መሆናል አለ ዋጋም ያስከፍል። የእወደድ ባይነት የአመራር ሰጭነት ሚና ሄዶ ሄዶ ራስንም አገርንም ዋጋ ያስከፍል። አቶ ልደቱ መሰረታዊ ችግሮች ናቸው ላሏቸው ችግሮች የመፍትሄ ሀሳብ ናቸው ብሎ ካስቀመጡት ውስጥ አንዱና ዋነኛው ኢህአዴግ ራሱ አንድ ሆኖ መቆም አለበት ነው ያሉት። ኢህአዴግ ይችን ሀገር መካስ ካለበት መጀመሪያ ይህን ለውጥ በብቃት ለመምራት ራሱ አንድ ሆኖ መቆም አለበት። ጉባኤ ስታካሂዱ መቶ ፐርሰንት እጃችሁን አውጥታችሁ አንድ መሪ መርጣችሁ ትወጣል። መስመራችሁን ሳትቀይሩ ትወጣላችሁ። ከወጣችሁ በኋላ ግን የተለያየ መግለጫ ታወጣላችሁ። ህዝብን ታደናግራል። ይሄ ዳግም በደል ነው ህዝቡ ላይ። ሁለተኛውና መሰረታዊ ቅራኔ በኢትዮጵያ የማንነትና በብሔር ማንነት ያለ ቅራኔ ነው። ይሄን ሊያቻች የሚችል መፍትሄ የኢትዮጵያ የፖለቲካ ኃይሎች ማምጣት ካልቻል፣ ሌላ የለውጥ ትግል ገና ወደፊት ይጠይቃል። ጠብቀል ሶስተኛው የጽንፈኝነትንና የምክንያታዊነትን ፖለቲካ ማስታረቅ ሁለት ኃይልን አሁን የኢትዮጵያ የፖለቲካ ኃይል አስተላለፍ ስና ያለ መንግስት ይሄን ጽንፈኛውን ኃይል በበጎ ውይይት፣ ድርድር በመግባባት ወደ ምክንያታዊ ኃይል ማምጣት ካልቻል ሲቻል በውይይት፣ በምክክር፣ በድርድር ካልተቻለ ደግሞ ምክንያታዊ የሆነውን እና ለውጥ ፈላጊ የሆነውን ሕዝብ ከጎኑ አሰልፎ ጽንፈኛውን ኃይል ማሸነፍ ካልቻለ ይሄ ሂደት ይኮላሽ። የአመራር ብቃት የሚያስፈልግልን፣ ይሄን ለውጥ መደገፍ አለብን ብዬ አምናለሁ። ብዙ ችግሮች አሉት፣ ግን መሽቶበታል ብዬ አላምንም። ይሄ እየረፈደበት ግን፣ ስለዚህ አቅማችን በፈቀደ መጠን በሰከነ ሁኔታ ይህን ለውጥ ለመደገፍ ለማገዝ መረባረብ። ሌላው በውይይቱ አስተያየታቸውን የሰጡት የትግራይ ዲሞክራሲያዊ ፓርቲ ትብብር ሊቀመንበር ዶክተር አረጋዊ በርሄ አሁን በሀገራችን የለውጥ በር ተከፍቷል፣ በሩን ገብተን ማስፋትና መጠበቅ ኢትዮጵያን የምንወድ ሰዎች ኃላፊነት ነው ነው ያሉት። ሰባ ሶስት ዓመት ከሀገሬ ውጥቼ ስደት ላይ ስኖር መድቢያ አጥቼ፣ አንዴ ሽብርተኛ፣ አንዴ ከሃዲ፣ አንዴ ምናምን እየተባልኩ እየተከሰስኩ አሁን ግን ያ ሁሉ ቀርቶ በሰላም አገሬ ገብቼ የአገሬ አየር የአገሬ አፈር ላሸት በመቻሌ ከህዝቤ ጋር ለመገናኘት በመቻሌ በመብቃቴ ከዚህ እደግፈዋለሁ። አሁን ባጭሩ ለለውጥ የሚያስችል በር ተከፍቷል። ይህን በር ገብተን ማስፋት፣ እንዳይቀለበስ መጠንቀቅ፣ መከላከል የእያንዳንዳችን ኢትዮጵያን የምንወድ ኢትዮጵያ እንድታድግ እንድትለውጥ የምንፈልግ ሰዎች ኃላፊነት ነው። በውይይቱ የለውጡ አስፈላጊነት በኢትዮጵያ በዶክተር አለማየሁ ዋሴ የዲሞክራሲ ባህላችን ያለበት ሁኔታ እሴቶችና ልምዶችን በአቶ ሙላቱ ገመቹና በፕሮፌሰር በየነ ጴጥሮስ የለውጡ ፋይዳዎች ትሩፋቶች፣ ፈተናዎችና ቀጣይ አቅጣጫዎች በአቶ ልደቱ አያሌው ብሔርተኝነት፣ ሀገራዊ አንድነትና ዲሞክራሲ በኢትዮጵያ በኢንጂነር ይልቃል ጌትነት አስተያየት የተሰጠባቸው ርዕሰ ጉዳዮች ሲሆኑ ሌሎች ምሁራንና ፖለቲከኞች በሌሎች ርዕሰ ጉዳዮች አስተያየታቸውን ሰጠዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ቀደም ሲል ስናስተዋውቃችሁ እንደሰነበት ነው ከሰኞ ጀምሮ በአዲስ የጋቢና ቪዮኤ ዝግጅት አቀራረብ ወደ እናንተ ወደ አድማጮቻችን ዘንድ እንደርሳለን። ሰሞኑን ደግሞ እንደምታስታውሱት በሳተላይት ጠፍተን ነበረ በቴክኒክ ችግር ምክንያት ከዛሬ ጀምሮ ተመልሰናል። በተጨማሪም በፌስቡካችን፣ በድረገጻችን ላይ በትዊተርም እንዲሁ ወደ እናንተ እንመጣለን። አስተያየቶቻችሁን ስጡን። በቀጥታ ስርጭት ከኛ ወደ እናንተ፣ ከእናንተ ወደ እኛ ሀሳቦችን የምንለዋወጥባቸውን ፕሮግራሞች ይዘን እንመጣለን። ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን ስጡን። እንግዲህ ፕሮግራማችንን ወደ ማጠናቀቁነን ከዛ በፊት ግን ዛሬ ሀብታሙ የተለየ ታሪካዊ ቀን ነው። ደግሞ ብዙ ሰዎች በአሳዛኝ ቀንነቱን የሚያስታውሱት ምክንያቱም በጥቁሮች መብት ተሟጋችነት የሚታወቁት ማርቲን ሉተር ኪንግ ልክ የዛሬ ሀምሳ አንድ አመት ነበረ የተገደሉት። አዎ፣ እንግዲህ መጋቢት 26 በ1966 ዓ ም ሜምፊስ ቴኔሲ ውስጥ በያዙት ሎሬን ሞተል ውስጥ ነው ይዘውት በነበረው ሁለተኛ ፎቅ ላይ በሚገኘው ክፍላቸው በረንዳ ላይ እንደቆሙ በዋሽንግተን ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ በአዲስ አበባ ደግሞ ከሌሊቱ 8 ሰዓት ላይ በተተኮሰባቸው ጥይት እየወደቁት ማርቲን ሉተር ኪንግ በጣም የሚታወቁት በሰላማዊ ትግል ወይንም ደግሞ የሰላማዊ መንገድን በመከተል ማናችንም የመብት ጥያቄዎችና ሁኔታዎችን ማሳካት ይቻላል በሚባል አስተምሮታቸው ነው። በዚህም የኖቤል ተሸላሚ ሁሉ እስከ መሆን የደረሱ ሰው ናቸው እና በዚህ በዚህ ይታወቃሉ። ከሞታቸው በኋላ ብዙዎቹ የእሳቸውን ፈለግ ተከትለዋል። በኪነጥበቡ ዓለም ደግሞ እሳቸውን የሚዘክሩ እሳቸውን የሚያነሳሱ የተለያዩ ስራዎችም ተሰርተዋል። አዎ መጽሐፍቶች ተጽፈዋል፣ ፊልሞችም ተሰርተዋል። እንግዲህ እሳቸው ሕይወታቸው ያለፈበት ቀን እንደመሆኑ ወደ ሕይወታቸው ወዳለፈበት ታሪካዊ ሁኔታ ስንመለስ ዶክተር ኪንግ ሜንፊስ የተገኙት የጽዳት ሰራተኞች መተውት ለነበረው አድማ ድጋፋቸውን ለመግለጽ ሲሆን በተተኮሰባቸው ሰዓት ወደ እራት ለመሄድ እየተዘጋጁ ነበረ። አገጫቸው ላይ የመታቻቸው ጥይት ናት። አከርካሪያቸው ላይም ጉዳት አድርሳ ነበረ። ወደ ሜንፊስ ሆስፒታል እንደተወሰዱ ህይወታቸው ስለማለፏ መርዶ የወጣው እንግዲህ ከትውልድ ወደ ትውልድ የሚዘልቅ ታሪክ የሰሩት የፍቅር የሰላም ትግል የነጻነትና የሰው ልጆች እኩልነት መምህርና ታጋይ ኪንግ ያለፉት ሰላሳ ዘጠኝ አመታቸው ላይ ነበረ። ዶክተር ማርቲን ሉተር ኪንግ የወደቁበት ህይወታቸው በትን ሀ አመት ፈር አንድ ሙዚቃ ለአድማጮቻችን ብንጋብዝ ሙዚቃውንም የምትጫወተው ኒና ሲሞን ናት። ኒናም በዛ ዘመን በሙዚቃዎቿና በስራዎቿ የነበረውን የጥቁርና የነጭ መድሎ ስትቃወም ስትሞግት ነበረች። ታዋቂ ሙዚቀኛ ናት። የሙዚቃውን ርዕስ አስታውሽ ሲሆን ዋይ ቴ ኪልድ ዘ ኪንግ ኦፍ ላቭ ፍቅር ንጉስን ስለምን ገደሉት ወደሚል መተርጎም ይችላሉ። እያስባሉ እንጉርጉሮ ነው እያሰማችሁ እንጉርጉሮ ልንለው እንችላለን ይሄንን ዜማ። በነገራችን ላይ የኒና ሲሞንን ታሪክ ኔትፍሊክስ የተባለው ፊልሞችን የሚሰራው የኦንላይን ኢንተርኔት ሚዲያ ፊልሙን ሰርቶታል፣ ዶክመንተሪ ፊልሙን እና እሷም ልክ እንደዚሁ በአሜሪካን ሀገር የነበረው የሲቪል መብት ተሟጋቾች ውስጥ ስታደርገው የነበረውን እንቅስቃሴ የሚዘክር ነው። እና እስቲ በእሷ ዜማ ቆይታ እናደርግ። Preaching love and freedom for his fellow men. He was dreaming of the day. Peace would come to earth to stay, and he spread this message all across the land. Turn the other cheek. He'd plead. Love thy neighbor was his creed. Pain, humiliation, death—he did not dread. With his mind. From his من <laughs> አስተምሮታቸውና በህይወት ዘመናቸው የሰሯቸው ነገሮች ለብዙዎቹ መነሻ ናቸው፣ እድሜ ዘላለምም የሚዘከሩ ይመስለኛል ሳስበው። አዎ አዎ። እንግዲህ እኛም ደግሞ የዛሬውን የጋቢና ቪኦኤ ጉዟችንን በዚሁ እናጠናቅ። አድማጮች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታቸውን ያደርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆዩ ደግሞ ሞክቢል እያበረው ነው። የስርጭት መሀንዲሷ ቲያንም አብራን ነበረች። እናመሰግናለን ቲያን። ጉዟቸው የሰመረ ይሆን እያልን በጀመር ነው የኒና ሲሞን ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ በሚለው ዜማ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። אין די כי הוא יצא על המטה אין די